በወንጀል የተጠረጠሩና በሕግ የሚፈለጉ ሰዎችን ለማሸሽ ሞክረዋል የተባሉ አራት የመከላከያ ሰራዊት አባላት በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገልጿል። አንዳንድ የአካባቢው ነዋሪዎች እዚያ የተሰማሩ የመከላከያ ሰራዊቱን አባላት አናምንም እያሉ መሆኑንና የመከላከያ ሰራዊቱ አሁንም ከፓርቲ ተጽዕኖ አልወጣም የሚል መልእክት ያዘሉ በማኅበራዊ ሚዲያ ላይ የሚሰፍሩ አስተያየቶችን አስመልክቶ የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን በሰጡት ምላሽ አንድን ስህተት አይቶ ሙሉ ድምዳሜ ላይ መድረስ ተገቢ አይደለም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩ ልካለች። የምዕራብ ጎንደር ዞን ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ከአሜሪካ ድምፅ ጋር በነበራቸው ቆይታ በምዕራብ ጎንደር ዞን ቋራ ወረዳ ቁጥር አንድ ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ጠብ በማስነሳት ለሰዎች ሕይወት መጥፋትና ንብረት መውደም ጠንቅ ሆነዋል ተብለው የተጠረጠሩ አምስት ግለሰቦችን ከሰሞኑ አራት የመከላከያ ሰራዊት አባላት በያዙት ተሽከርካሪ ለማሸሽ ሲሞከሩ በህብረተሰቡና በጸጥታ አካላት ትብብር በቁጥጥር ስር ውለዋል ይላሉ። ደሞዝ ከፋዮች ሁለት የፋይናንሶች፣ የመከላከያ እሱ አመራሩ እና አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር አራት ይሄዱት። ይህን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አለ ተብሎ ጥቆማ ተሰርቶ እዛ አካባቢ ያሉ የወረዳ አመራር እና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በኦራሉ በሆራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ወደሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሮ አምስቱን ኦራሉ ይዞ በሚሄድበት ጊዜ በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን አምስት ሰዎችም ስጥቃቸውንም በህደው ፓትሮል አማካኝነት በእኛ ወረዳ ምና የዞን አመራር የጥርሳ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ይዘው ወደ ተቋራ ወረዳ ምርመራው እንዲጣራ ለህግ እንዲተላለፍ የተደረገበት ሁኔታ ነው። ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግሶ ማርያም የሰላሳ ሶስተኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ መጋቤ ሐምሳ አለቃ አባድር አብራሽ ሾፌር አስር አለቃ ደጀና ቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር አራት ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ

ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል በተለይ የሰላሳ ሶስተኛ ክፍል ወጠር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ ኮሎኔል አንግሶ ማርያም ከድርጊቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳሌኝ ጣሰው በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን ማስተካከል እንዳለበት ወገንተኝነት እንደሚጓደለው ተልኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት የለውም እንደሆነ ገምግመን አቅጣጫ ሰጠን ነበር። አልተማረበትም። አሁን በወንጀሉ ተይዟል እ ያለው እውነታ ይሄ ነው። በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል። በተለይ ከማንነት ጋር ተያይዞ ምንም ማሳደሮች እንደማያውቁን የባን መተገን ተደርጎ አላስፈላጊ የንብረት የሰህት ውድመት በዚህ ማሳያ የሚሆኑት በሹካ በቋራ መተማ እንዲሁም በጭልጋ አካባቢ ከፍተኛ የሆነ ፈጥሮ ነበር። ይህን ትንሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ጥቅማቸውን የሚያግበሰብሱ ድርጅት ይፈጽሞ ቆይተዋል። ከዛ በኋላ ሰላሳ ሶስተኛ ክፍለ ጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁን እና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህም ደግሞ የሚመለከተው ሊያሰጋችሁ ይገባል። ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው መሻሻያ ነው ብለው ነበር። መሬት የነካ ለውጥ ሰራን ብለን ድረታችን ነፍት የምናገር ከቻል መከላከያ ውስጥ ሰራ ነው። ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም፣ ኦሮሞውም፣ ትግሬውም፣ ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል። ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጫዎች በመከላከያ ሰራዊት አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንም በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይህንን ህዝቡም ያረጋግጣል ያረጋግጣል። ነገር ግን ደግሞ አንድ ነገም ተነጎዳል ዛሬም አንድ ስህተት ሆኖ ወይም ደግሞ በሚያስጠረጠር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ዚህ የሆነ ሆኖ ተቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ እነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃ እና ተካላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑን ጥርጥር ውስጥ ሊገባ አይችልም። ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር